የኤርትራ ፕሬዚዳንት ኢሳያስ አፈወርቂ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ላቀረቡት የሰላምና የእርቅ ጥሪ የሚነጋገሩ ልዑካን ወደ ኢትዮጵያ እንደሚልኩ አስታውቀዋል። ፕሬዝደንት ኢሳያስ ለኢትዮጵያ ጠቅላይ ሚኒስትር ጥሪ ለመጀመሪያ ጊዜ ምላሽ የሰጡት ዛሬ አስመራ ውስጥ በተካሄደው ዓመታዊ የሰማዕታት መታሰቢያ ቀን በዓል አስመልክቶ ባሰሙት ንግግር ነው። ከአስመራ ዘጋቢያችን ብርሃነ በርኸ የላከው ዘገባ ዝርዝሩን ይዘዋል። ዛሬ በአስመራ በተደረገው የኤርትራ የሰማዕታት የዝክር ስነ ስርዓት ፕሬዚደንት ኢሳያስ አፈወርቂ ባሰሙት ንግግር የ2018 ዓመት ካለፉት ዓመታት በተለየ ሽግግር የሚታይበት ዓመት እንደሆነ ከጠቀሱ በኋላ የኤርትራ ሕዝብ ብቻ ሳይሆን የኢትዮጵያ ሕዝብም ከግማሽ ዘመን በላይ ለውጭው ዓለም አጀንዳዎች እንዲያገለገሉ በተመረጡ ፖሊሲዎች የሁለት የትውልድ ዕድሎችን እንደከሰረ አስረድተዋል። ፕሬዚደንቱ በመቀጠል በጠቅላላ በዚህ ቀጠና በተለይ ደግሞ በኢትዮጵያ በቅርብ ጊዜ እየታዩ ያሉ ለውጦች ልዩ አተኩረን የሚጠይቁ እድገቶች ወይም መስፋፋቶች እንደሆኑ በመጥቀስ የሀያ ሰባት ዓመታት የጊዜ መርዘምና ኪሳራ እጅግ ከባድ በመሆኑ ጉዳቱ ለኢትዮጵያ ህዝብ ከሚቋቋመው በላይ እየሆነ በመምጣቱ ውጤቱ በአሁን ሰዓት ኢትዮጵያን ወደ ሽግግር መድረክ እየወሰዳት እንደሆነ ተናግረዋል። ታሀሻ ነዚህ ኢትዮጵያ ኖ ምጥዋር ስለዝፈጠግን እዚህ ነቢሩ የሀያ ሰባት ዓመታት ጊዜ መርዘምና ኪሳራ እጅግ ከባድ ነው። ጉዳቱ ደግሞ ለኢትዮጵያ ህዝብ ከሚቋቋመው በላይ በመሄዱ ህዝቡ ቁጣው ገንፍሎበት ይበቃል በማለቱ የወያኔ ቧልት አብቅቶ ጨዋታው አልቋል ተብሎ ኢትዮጵያ በሽግግር መድረክ ላይ ትገኛለች። የኤርትራና የኢትዮጵያ ህዝቦች የመስማማት ፍላጎት አዲስ ነገር ወይ ፍላጎት አይደለም ያሉት ፕሬዚደንት ኢሳያስ በቅርብ ጊዜ እየታየ ያለው አዎንታዊ ምልክት የህዝብ ምርጫ እንደሆነ በመግለጽ ለሁለቱም ህዝቦችና ሀገሮች መሞላላትን ለመፍጠር ከሁለት ትውልዶች በላይ የደከምንበትና የተሰዋንበት ዓላማ በመሆኑ የኤርትራ መንግስት ወደ አዲስ አበባ የልኡካን ቡድን እንደሚልክ አስታውቀዋል። ንኽልቱ ወለዶታት ዝደኸምናሉ ዝተሰዋእናሉ ዕላማ ስለ ዝኾነ ከዓ ካብ ሁለት ትውልዶች በላይ የደከምንበትና የተሰዋንበት ዓላማ በመሆንና በንቁነት ዝምድና የምንፈጥርበት ስለሆነ ከህዝባዊ ግንኙነትና የዜና ቅብብሎች ውጪ ያለውን ሁኔታ በቀጥታና በጥልቀት እንድናያቸውና የመጪውን የስራ ዕቅድ እንዲነደፍ አንድ የልኡክ ቡድን ወደ አዲስ አበባ እንልካለን። ፕሬዚደንት ኢሳያስ የኤርትራ መንግስት ከአሜሪካ መንግስት ጋር ስላለው ግንኙነት አስመልክተው ሲናገሩ ይህ አሁን አንድ አመት ከስድስት ወር ያስቆጠረው የትራምፕ አስተዳደር በሶስት ተከታታይ የአሜሪካ አስተዳደሮች የታየው የፋይናንስ ኪሳራ የለውጥ ውጤት እንደሆነና ኪሳራው ያሳየውን ፖሊሲ ለመለወጥ እያሳዩ ባሉት ፍላጎት ከዘለፋ ባለፈውም ተቃውሞ እየገጠማቸው እንደሆነ ከገለጡ በኋላ የኤርትራ መንግስት በቀየሰው የዝምድና ፖሊሲ ከአሜሪካ ከአሜሪካ መንግስት ጋር በጋራ እየሰሩ እንደሆነ አስረድተዋል። ባለፈው ወር ግንቦት 28 ሁለት ሺህ አስር በስልጣን ላይ ባለው የኢትዮጵያ የገዥ ፓርቲ የስራ አስፈጻሚ ኮሚቴ የኢትዮጵያ መንግስት የአልጀርሱስ ስምምነትና የድንበር ኮሚሽኑ የሰጠውን ብይን ያለ አንዳች ቅድመ ሁኔታ እንደሚቀበለውና ለተግባራዊነቱ እየሰራ እንደሆነ መግለጡ የሚታወቅ ሲሆን ዛሬ ፕሬዚደንት ኢሳያስ አንድ የልኡካን ቡድን ወደ አዲስ አበባ እንደሚልኩ ማሳወቃቸው የኤርትራ መንግስት የሰጠው የመጀመሪያ አዎንታዊ ምላሽ ሲሆን ሁለቱ አገሮች በጠረጴዛ ዙሪያ ተቀምጠው ችግሮቻቸውን እንዲፈቱ የሚያስችል ጥሩ ጅማሬና ተስፋ ሰጭ ተግባራዊነት የተላበሰ እርምጃ እንደሚሆን ይጠበቃል። ብርሃኔ በርሄ ለአሜሪካ ድምጽ ከአስመራ Don't oh,